ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥቅምት 14 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻቸው አድማጮቻችን የምናስተናግዳችሁን ያዳነት ፍሳዬና እኔም ሰሎሞን አባተ ነን ዩናይትድ ስቴትስ ወደ ኢትዮጵያ ለመጓዝ ላሰቡ አሜሪካውያን ዜጎቿ የጉዞ ማስጠንቀቂያ አውጥታለች አለመታደል ሆኖ አሜሪካውያን ወደ ኢትዮጵያ ለማድረግ የያዙትን የጉዞ ውጥን እንዲሰርዙ ጫና ለመፍጠርና ይህን የመሰለ አስደማሚ ምክንያት ለማቅረብ የወሰኑ ሰዎች ውጭ ጉዳይ ሚኒስቴር ውስጥ አሉ። የኢትዮጵያ የመንግስት ኮሚዩኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ለቪኦኤ ከሰጡት ምላሽ የተቀነጨበ ነው የሰማችሁት። እኔ እስከማውቀው ድረስ ኢትዮጵያ አሁንም ቢሆን አደገኛ የሆነ መስቀለኛ መንገድ ላይ ናት። አባሎቻችን መላ ኦሮሚያ በሚባል ደረጃ እየታሰሩ ነው። የተቃዋሚው የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ናቸው። በመጽሔት ይመለሳሉ። ወደ እንግሊዝ ከሄድኩ ጣሊያን ላይ የሰጠሁት የጣት አሻራ ከተገኘብኝ የእንግሊዝ መንግስት ወደ ጣሊያን ይመልሰሃል የሚል ነገር ሰምቼ ፈርቻለሁ፣ ካሌ ፈረንሳይ የሚገኘው ሱዳናዊ ስደተኛ የተናገረው ነው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ ዮናታን ተስፋዬ ዛሬ ፍርድ ቤት አልቀረበም። ተከሳሹ ያልቀረበበትን ምክንያት የማረሚያ ቤቱ ባልደረባ እንደማያውቀው ገልጸዋል። ፍርድ ቤቱ የቅሊንጦ ማረሚያ ቤት አቶ ዮናታንን ለምን በቀጠሮ መሰረት እንዳልቀረበ ማብራሪያ እንዲሰጥ አዞ ተለዋጭ ቀጠሮ ሰጥቷል። የመለስካቸው አመሃ ዘገባ ነበር ይሄ የሰማችሁት። ወደ ተከታዩ ዘገባ እናልፋለን። ወደ ጣሊያን የባህር ዳርቻ የሚደርሱ በሺዎች የሚቆጠሩ ፍልሰተኞች በዚህ ዓመትም መጉረፍ መቀጠላቸው ተዘግቧል። መነሻቸው አፍሪካ የሆነች ወደ ሌሎች የአውሮፓ ሀገሮች መሸጋገር የሚፈልጉ ፍልሰተኞች የሚበዙ ሲሆን ካለፈው ዓመት ጀምሮ እየተሰራበት ባለው የተጠናከረ የአጣዳፊ ጊዜ የወሰኖች ጥበቃ ምክንያት ከመካከላቸው ብዙዎቹ እዚያው ተጠምደው እንደሚገኙም ታውቋል። ሰሜን ጣሊያን የምትገኘው ሪፖርተራችን ሪቺ ሻይሮክ ያጠናቀረችው ዘገባ አለ። ትዝታ በላቸው ታቀርበዋለች። ጣሊያን ከፈረንሳይ ጋር በምትዋሰንበት ገጠራማ አካባቢ ያለው መንገድ ጠመዝማዛና መልክአ ምድሩም ተራራማ ነው። ዶፍ ዝናብና ብርዱ እንቅስቃሴን በእጅጉ የሚያውኩ ናቸው። ከኤርትራ፣ ከሱዳን፣ ከኢትዮጵያ ከሌሎችም የአፍሪቃ አገሮች የገቡት ቁጥራቸው የበዛ ፍልሰተኞች በዝናባማው አውራ ጎዳና ዳርዳር ይነጉዳሉ። እነዚህ ፍልሰተኞች ሊቢያ ለመድረስ እጅግ የረዛዘሙ መንገዶችን አቋርጠው በመጨረሻ ሜዲትሬኒያን ባህርን ለማቋረጥ በተጨናነቁ ጀልባዎች ተሳፍረው ጣሊያን የባህር በር የደረሱ ናቸው። እኔ ከሱዳን ነው የመጣሁት። 24 ዓመቴ ነው። የሱዳን መንግሥት ጥሩ አይደለም። ራሴን ለማትረፍ ነው ወደዚህ የመጣሁት። ይህ ፍልሰተኛ ወደ ፈረንሳይ መዝለቅ የሚፈልግ እንደሆነ ተናግሯል። አሁን ከሌሎች አምስት የአገሩ ልጆች ጋር በአቅራቢያው ወደሚገኝ ቀይ መስቀልና ካሪታስ የሚባል ግብረ ሰናይ ድርጅት ወደሚያስተዳድሩት የወንዶች ፍልሰተኞች መጠለያ ጣቢያ በዝናቡ ውስጥ በእግራቸው እየሄዱ ነው። በአቅራቢያው ቅዱስ አንቶኒ ካቶሊክ ቤተ ክርስቲያን በምድር ቤት ባዘጋጀው መጠለያው መቶ የሚሆኑ ሴቶችና ህጻናትን እያስተናገደች ነው። ካለፈው የአውሮፓ ዓመት ከ2015 ዓመተ ምህረት መጀመሪያ አንስቶ ወደ አውሮፓ የገቡ ቁጥራቸው ከአንድ ሚሊዮን በላይ የሆነ ፍልሰተኞችና ስደተኞችን ለመርዳት የአውሮፓ ህብረት እየታገለ መሆኑ ይሰማል። በዚህ ዓመት ብቻ ሜዲትሬንያን አቋርጠው ጣሊያን የገቡ ፍልሰተኞች ቁጥር ከአንድ መቶ አርባ ሺህ በልጧል። አዲሱ የአውሮፓ ህብረት ህግ ፍልሰተኞች መጀመሪያ የደረሱበት በር ላይ እንዲመዘገቡ ያዛል። ፍልሰተኞቹን ለማቆም ሲሉ አጥር የገነቡ እንግሊዝን፣ ሃንጋሪያን፣ ኦስትሪያንና መቄዶኒያን የመሳሰሉ የአውሮፓ ሀገሮችም አሉ። የተከበራችሁ አድማጮች ቀደም ሲል ያሰማናችሁን የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ ዮናታን ተስፋዬን ዛሬ ፍርድ ቤት አለመቅረብ የሚመለከተው ዘገባ በመለስካቸው አመሀ ቀጥሎ ይቀርባል። የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበረው ዮናታን ተስፋዬ ዛሬ የመከላከያ ምስክሮቹን ያሰማል ተብሎ ይጠበቅ ነበረ። ይሁንና ፍርድ ቤትም በአካል አልቀረበም። ፍርድ ቤቱ ማለትም የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅሊንጦ ማረሚያ ቤት ተጠሪውን ለምን እንዳላቀረበ ጉዳይ አስፈጻሚውን ጠይቋል። ጉዳይ አስፈጻሚውም ተከሳሹ አቶ ዮናታን የት እንደሚገኙ እንደማያውቁና ስለ አለመቅረባቸውም የሚያውቁት ነገር እንደሌለ ገልጸዋል። የተከሳሽ ጠበቃ ተሽብሩ በለጠ በበኩላቸው ተጠርጣሪው በአሁኑ ጊዜ በቅሊንጦ ማረሚያ ቤት በቤተሰብ እንደሚጎበኝ ይሁንና ከጠበቃው ጋር እንዳይገናኝ በመደረጉ ምክንያት ለዛሬ ሊያቀርባቸው የነበሩ የመከላከያ ምስክሮችን እንኳን ለማቅረብ መመካከር እንዳልተቻለ አስረድተዋል። አቶ ዮናታን በቅሊንጦ ማረሚያ ቤት የሚገኝበት ስፍራ ዞን አራት ተብሎ በሚታወቀው እና ቀደም ሲል በደረሰው የእሳት አደጋም ጉዳት እንዳልደረሰበት ወይም እንዳላጋጠመው በማስታወስ እስረኞቹም ከነበሩበት እንዳልተንቀሳቀሱ አብራርተዋል። ፍርድ ቤቱም ተከሳሽ ዮናታን ተስፋዬ ዛሬ በተሰጠው ቀጠሮ መሰረት ማረሚያ ቤቱ ለምን እንዳላቀረበው በጽሁፍ ማብራሪያ እንዲሰጥ አዟል። በተጨማሪም አቶ ዮናታን ተስፋዬ ከህግ ጠበቃው ጋር ተገናኝቶ በጉዳዩ ላይ እንዲመካከርና የመከላከያ ምስክሮቹንም እንዲያቀርብ ለህዳር 49 ቀን 2009 ዓ ም ቀጥሮታል። አቃቢ ህግ ባለፈው ዓመት ሚያዝያ ወር ላይ በዮናታን ተስፋዬ የሽብር ወንጀል ፈጽሟል በሚል በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ክስ እንደመሠረተበት አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ሻንጣዎችንና የግል ንብረታቸውን ተሸክመው ወንዶችና ሴቶች ካሊስ ከተባለችው የሰሜን ፈረንሳይ ወደብ ከተማ ከሚገኘው የስደተኞች ሰፈር እየወጡ ናቸው። ጫካ የሚል መጠሪያ ያተረፈው የስደተኞች ሰፈር በቅርቡ ይፈርሳል። የፈረንሳይ መንግስት ስደተኞቹን ከተጣበበው ሰፈር አስወጥቶ በሌሎች ቦታዎች ለማስፈር የተወሰነው ለስብና ሲባል ነው ይላል። ስምንት ሺህ የሚሆኑትን በአስከፊ ሁኔታ የሚኖሩትን ስደተኞች ወደ ሌሎች የስደተኞች ሰፈሮች የማዛወሩ ሂደት አንድ ሳምንት ያህል ሊወስድ ይችላል። አንዳንድ የሰፈሩ መፍረስን የሚቃወሙ ስደተኞች በጸጥታ ኃይሎች ላይ ድንጋይ በመወርወር ከፖሊሶች ጋር ተጋጭተው ነበር። ፍልሰተኞቹ በፈረንሳይ ዙሪያ በሚገኙ የስደተኞች ሰፈሮች እንዲሰፍሩ ይደረጋል። ጥገኝነት የመጠየቅ እድልም ይሰጣቸዋል ተብሏል። ይሁንና አንዳንዶቹ ስደተኞች በእንግሊሽ ቻነል በኩል ወደ ብሪታንያ መዝለቅ ስለሚፈልጉ ወደ ተባሉት ሰፈሮች አንሄድም ሊሉ ይችላሉ የሚል ስጋት አለ። ከፍልሰተኞቹ አብዛኞቹ ከአፍጋኒስታን፣ ከሱዳን፣ ከኢትዮጵያና ከኤርትራ የተሰደዱ እንደሆኑ ታውቋል። የኢራቅ ኃይሎች ዛሬ ከሞሱል ወጣ ብለው የሚገኙ ቦታዎችን በከባድ መሳሪያ ደብድበዋል። ኃይሎቹ የኢራቅ ሁለተኛ ይቱ ትልቅ ከተማ የሆነችውን ሞሱልን እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ለማስለቀቅ ጥቃት ከከፈቱ ሁለተኛ ሳምንት ገባ። ጥቃቱ ያተኮረው ከሞሱል 15 ኪሎ ሜትር ርቃ በምትገኘው ባርቴላ ላይ ነው። የኢራቅ ኃይሎችና የኩርድ ተዋጊዎች ወደ ከተማይቱ በተቃረቡበት በአሁኑ ወቅት በትንንሽ ከተማዎች በኩል ወደ ምስራቅና ወደ ደቡብ ሞሱል እያመሩ ናቸው። እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ኢላማ በማድረግ ለሁለት ዓመታት ያህል የአየር ድብደባ ሲያካሂድ የቆየው በዩናይትድ ስቴትስ የሚመራው ጥምረት ልዩ ልኡክ ብሬት ማክ ማክገርክ ዛሬ ትዊተር ላይ ባወጡት መግለጫ እስካሁን ባለው ጊዜ ዓላማው ኢላማዎቹ ሁሉ ግብ መጥተዋል ብለዋል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ እሳቸውን ለመተካት የሚወዳደሩት ሪፑብሊካዊ ዶናልድ ትራምፕ ለፕሬዚዳንትነት ቦታ ብቃት እንደሌላቸው በየቀኑ እያረጋገጡ ነው ሲሉ ትላንት ተናግረዋል። ኦባማ በኔቫዳ ክፍለ ግዛት ላስ ቬጋስ ከተማ ተገኝተው እንደሳቸው ዲሞክራት የሆኑትን ሂለሪ ክሊንተንን በመደገፍ ንግግር አድርገዋል። ትራምፕ ከቅርብ ሳምንታት ወዲህ የምርጫ ሂደት ተጭበርብረዋል በማለት ሲያመርሩ ቆይተዋል። ኦባማ ታዲያ እየተሸነፉ ነው ማለት ነው ብለዋል። ትራምፕ በበኩላቸው ውድድሩን እያሸንፍን ነው፣ ዲሞክራቶች ሂለሪ ያሸነፉ ለማስመሰል የተጭበረበረ የውሸት የድምፅ መለኪያ አሃዝ እያወጡ ነው በማለት አማረዋል። ማስረጃ ግን አላቀረቡም። አድማጮች የምሽቱ ዜናችን እዚ ላይ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15700 እና በ15785 ኪሎ ኸርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ጥቅምት 14 2009 ዓ ም ምሽት ፕሮግራም ነው። ከኢትዮጵያ ውጭ የሚኖሩ ምሁራን፣ የሰብአዊ መብቶች ተሟጋቾች፣ የእምነት ተቋማት ተጠሪዎች፣ ኢትዮጵያውያን አሜሪካውያን ከግጭት በኋላ ለመጪዋ ኢትዮጵያ የሽግግር ህገ መንግስት ዝግጅት በሚል ዋና ርዕስ በስድስት ጉዳዮች ላይ ቅዳሜ ስብሰባ አካሂዷል። መንግስት የሚወድቅበትን የጊዜ ሰሌዳ እኛ አልተናገርንም። በእንደዛም የቀረበ አይመስለኝም። ዛሬ፣ የዛሬ ሳምንት፣ የዛሬ ዓመት፣ የዛሬ አስር ዓመት የሚል ውስጥ አልገባንም። ግን በእርግጠኝነት የምንናገረው ይሄ ያለው ስርዓት ያለው መንግስት በህዝብ የተጠላ መንግስት ነው። ዶክተር ጌታቸው በጋሻው ይባላሉ። አሜሪካ ውስጥ ያለ የሰብአዊ መብቶች ተሟጋች የሆነ የኢትዮጵያ አሜሪካውያን ግዩራን ያቋቋሙት ድርጅት ሊቀመንበር ናቸው። ይህንኑ ትናንትናና ከትናንትና ወዲያ የተካሄደውን ውይይት ካዘጋጁት ድርጅቶች አንዱ ነው ቪዥን ኢትዮጵያ። ልጅነት ልምሻ ወይም የፖሊዮ በሽታ በአሁኑ ሰዓት ያው ኢትዮጵያ ውስጥ እንደ ወረርሽኝ የለም። ስለዚህ ያው በዋናነትም ዕድሜያቸው ከአንድ ዓመት በታች ያሉትን ሕጻናትም በመደበኛ የስራፍ መርሃ ግብር እየሰጠን ነው። አቶ ጌትነት ባየህ በጤና ጥበቃ ሚኒስቴር የእናቶችና የሕፃናት ጤና ባለሙያ ናቸው። የዛሬውን የዓለም ጸረ የልጅነት ልምሻ ቀን አስመልክተው ለቪዮ ከሰጡት ማብራሪያ የተቀነጨበ ነው የሰማችሁት። ከጤና ፕሮግራም ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ካሌ ከምትባለው የፈረንሳይ ሰሜናዊ ወደብ አቅራቢያ ከሚገኘውና ዘ ጃንግል ጫቃው ተብሎ በሚታወቀው መጠሪያ ሰፈር እጅግ በከበደ ጉስቁልና የሚኖሩ ስደተኞች ያላቸውንና የቻሉትን የግል እቃቸውን እየያዙ ከሰፈሩ ሲያስወጧቸው ወደ ተዘጋጁ አውቶቡሶች እየተሳፈሩ መልቀቅ ጀምረዋል። ሪፖርተራችን ሪቻርድ ግሪን ካጠናቀረውና ከሌሎችም ዘገባዎች ቆንጅታየ የሚከተለውን አዘጋጅታለች። ኢትዮጵያውያን፣ ኤርትራውያን፣ የሌሎች የአፍሪካ ሀገሮች የሶሪያ፣ የኢራቅ፣ የአፍጋኒስታን ዜጎችን ጨምሮ የስደተኛ መንደሩ የተጠለሉት ወደ ስምንት ሺ እንደሚጠጉ ነው የሚነገረው። የፈረንሳይ መንግስት ስደተኞቹን በሀገሩ ዙሪያ ባሉ ከተሞች ባቋቋማቸው ማዕከሎች አቆይቶ ጥገኝነት የመጠየቅ እድል እንደሚሰጣቸው አስታውቆ ከካምፑ እያወጣ ማጓጓዝ ጀምረዋል። ይሁን እንጂ ከስደተኞቹ መካከል ከካምፑ በመንግስቱ ትእዛዝ መሰረት ለመውጣት በተዘጋጁ አውቶቡሶች ለመሳፈር ያለቻቸውን የስደት ንብረት አክተው ዛሬ በረጃጅም ሰልፎች ተኮልኩለው ሲጠብቁ የመገናኛ ብዙኃን አብይ ትኩረት ሆነው ውለዋል። በፈረንሳይ መንግስት ትእዛዝ የሚወጡት ሁኔታ ይህንን ሲመስል ወደ እንግሊዝ ሀገር ለመሻገር ቆርጫለሁ በማለት ከካምፑ አንነቃነቅም ያሉ አሉ። ዛሬ የካምፑ ሁኔታ ግርግር የበዛበት በስደተኛውና በአስወጪዎቹ ኃይሎች ፍጥጫ የታመሰ በመሆኑ ኢትዮጵያውያን ስደተኞችን አግኝተን ለማነጋገር በስልክ ያደረገው ሙከራ አልተሳካልንም። ለመሆኑ ስደተኛው ውጣ እየተባለ ያለበት የካምፑ ኑሮ እንዴት ነበር? ከዛ ሱዳን ከመጣው በኋላ ቀጥታ ጉዞይን ወደ ግብፅን ያረኩት በሰሃራ በረሃ ማለት ነው ከዛ ከግብጽ ደግሞ ወደ ጣሊያን፣ ከዛ ያው ምንም ያደረጉልን ነገር የለም። አስፋልት ላይ ጣሉን። ከዛ አስፋልት ላይ ከምንወድቅ ብለን ወደ ስንመጣም ደግሞ ይህም የባሰ ነው። እኔ እዚህ ጋር ነው ምተኛ። ሶስት ነን፣ ሶስት ሶስት፣ አንዳንዴ አምስት እንሆናለን። አይጥም ያስቸግረናል በዚህ ጋር ምናምን ይገባሉ ዝም ብለው እንለብሳለን። ካሌ ካምፕ ለመድረስ ስድስት ወር እንደፈጀበት የተናገረው ቁጥራቸው ከበዛ ኢትዮጵያውያን ስደተኞች አንዱ የሆነው የአስራ ሰባት ዓመቱ ከኦሮሚያ ክልል የተሰደደው ሀምዛን ድምጽ ነው የሰማ ነው ለአንድ ዶኪመንተሪ ዘገባ በምን አይነት ጉዞ እዚያ እንደደረሰና ስለ ካምፑ አኗኗር ሲናገር ነው የተሰማው። ሀምዛ ከኢትዮጵያ የኦሮሚያ ክልል ነው ነው የተሰደደው። በኢትዮጵያ በርካታ ሰዎች ከተገደሉበት ብዙዎች ከቆሰሉበትና ከታሰሩበት የህዝባዊ ተቃውሞ ወዲህ ወደ ካሌ ካምፕ የሚደርሱ ስደተኞች ቁጥር መጨመሩ ይሰማል። እንደ ሀምዛ ሁሉ ብዛት ያላቸው ኦሮሞ ወጣት ስደተኞች ከካሌ ካምፕ ደርሰዋል። የካሌውን ካምፕ ተዘዋውረው በመመልከት የተጠናቀሩ ዘገባዎች በካምፑ መጠለያዎች የእንጨት ግድግዳዎች ላይ የኦሮሞዎች የተቃውሞ ምልክት የሆኑት የተጣመሩ እጆች ስዕሎች ይህንን የተቃውሞ ምልክት በሪዮ ኦሊምፒክ ላይ ለዓለም ያሳየው አትሌት ፈይሳ ሌሊሳን። ፈይሳ ተስፋ አትቁረጥ፣ የኦሮሞ ተማሪዎችን መግደል አቁሙ፣ ወዘተ የሚሉ መፈክሮች በየመጠለያው ግድግዳዎች ላይ ተጽፈው እንደሚታዩ ዘገባዎቹ አውስተዋል። ብዙዎቹ በካሌው ካምፕ የተጠለሉ የበርካታ ሀገሮች ስደተኞች ወደዚያ ያመሩት ወደ እንግሊዝ ለማቋረጥ ሲሆን፣ በየጊዜው በባቡሮችና በጭነት መኪናዎች ተደብቀው ለማቋረጥ ሲሞክሩ እንደቆዩ ይታወቃል። ኦሮሞዎቹ ስደተኞች የፈረንሳይ መንግስት፣ ካሁን ቀደምን በሌሎች ላይ አድርጓል አድርጓልና ኢትዮጵያ ውስጥ ጭቆናና አፈና መሳደድ እንደሚፈጸምብን ባለመቀበል ጥገኝነት ላይሰጠን ይችላል የሚል ስጋት እንዳላቸውም ተዘግበዋል። አንድ ሱዳናዊ ስደተኛ ደግሞ ከካምፑ ወይ ንቅንቅ ካሉ ስደተኞች አንዱ ነው። ወደ እንግሊዝ ከሄድ ጣሊያን የሰጠሁት የጣት አሻራ ከተገኘብኝ የእንግሊዝ መንግስት ወደ ጣሊያን ይመልሰሃል የሚል ነገር ሰምቼ ፈርቻለሁ። እንግሊዝ በሚፈርሱት ካምፖች ያለ ወላጅ ብቻቸውን ሲንከራተቱ የቆዩ ቁጥራቸው አንድ ሺ ስድስት መቶ ይገመታል የተባለ ልጆችን መቀበል መጀመሯ ተዘግቧል። ዛሬ ስደተኞቹን ማስወጣት ከመጀመሩ አስቀድሞ በፖሊሶችና ድርጊቱን በተቃወሙ ስደተኞች መካከል ግጭት እንደነበረ ተስተውሏል። የካሌውን ካምፕ መፍረስ በአውሮፓ የስደተኛ ቀውስ አስቸጋሪ የሆነውን ምዕራፍ ለማክተም የታለመ ሲሆን የካምፑ ጉዳይ ፈረንሳይና እንግሊዝን ሲያናቁር ቆይቷል። በካሌ ነዋሪዎች በፈረንሳዮቹ ዘንድም ውጥረት ፈጥሮ መቆየቱ የሚታወቅ ነው። በዛሬው ስደተኞችን ወደ ሌሎች ከተሞች የማዛወር እርምጃ የፈረንሳይ መንግስት 2500 ስደተኞችን ሊያወጣ ነው እቅድ ይዞ የተንቀሳቀሰው የፈረንሳዩ የአገር ግዛት ሚኒስትር በርናርድ ካሳኖቭ ሰብአዊ ግዴታ ሲሉ የጠሩት ይህ ኦፐሬሽን ዛሬ ረጋ ባለ አኳኋን ተከናውኗል ማለታቸው ተጠቅሷል። ሆኖም ይህ የመንግስቱ እቅድ በከተሞች በግብረ ሰናይ ድርጅቶች እንዲሁም በስደተኞቹ በራሳቸውም ዘንድ መጠነ ሰፊ ውዝግብ የቀሰቀሰ እንደሆነ ይታወቃል። ስደተኞቹን ፈልገን አነጋግረን ለማቅረብ እንሞክራለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ዩናይትድ ስቴትስ ወደ ኢትዮጵያ ለመጓዝ ላሰቡ አሜሪካውያን ዜጎቿ የጉዞ ማስጠንቀቂያ ወጥታለች። ለዚህም የኢትዮጵያ መንግሥት በሰጠው መልስ የአስቸኳይ ጊዜ አዋጁ የታለመለትን ግብ የመታና የአገሪቱን ጸጥታም ወደ ተረጋጋ ሁኔታ የመለሰ መሆኑን አመልክቷል። የጉዞ ማስጠንቀቂያው ግን ኢትዮጵያ ወደ ተረጋጋ ሁኔታና ወደ ሰላም መመለሷ ከማያስደስታቸው አንዳንድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ወገኖች እየተሰጠ ነው ብሎታል። ቪኦኤ ያነጋገራቸው ሁለት የኢትዮጵያ ተቃዋሚዎችም አስተያየታቸውን ሰጥቷል። አዲሱ አበበ ዝርዝሩን ይዟል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ባለፈው ሳምንት ባወጣው ማስጠንቀቂያ ኢትዮጵያ ውስጥ በተለይ አማራና ኦሮሚያ ክልሎች ውስጥ በቀጠለው ለብዙ ሕይወት መጥፋት በሺዎች ለሚቆጠሩ ሰዎች መታሰርና መጎዳት እንዲሁም ለተከታታይ የንብረት ውድመት ምክንያት በሆነው አለመረጋጋት አሜሪካውያን ወደ ኢትዮጵያ ለማድረግ የያዙትን እጅግ አስፈላጊ ያልሆነ የጉዞ ውጥን ሁሉ እንዲሰርዙ ነው ያሳሰበው። በአሁኑ ጊዜ በአገሪቱ ውስጥ ባለው የጸጥታ ሁኔታ ምክንያት የአሜሪካ ኤምባሲ በብዙ የሀገሪቱ ክፍሎች ውስጥ የቆንስላ አገልግሎት ለመስጠት ያለው ችሎታ የተወሰነ መሆኑንም ይኸው የውጭ ጉዳይ መስሪያ ቤቱ የጉዞ ማስጠንቀቂያ አመልክቷል። የኢትዮጵያ መንግሥት ለዚህ የአሜሪካ ጉዞ ማስጠንቀቂያ በሰጠው መልስ የአስቸኳይ ጊዜ አዋጁ የታለመለትን ግብ የመታና የአገሪቱን ጸጥታም ወደ ተረጋጋ ሁኔታ የመለሰ መሆኑን አመልክቶ የጉዞ ማስጠንቀቂያው ግን ኢትዮጵያ ወደ ተረጋጋ ሁኔታና ወደ ሰላም መመለሷ ከማያስደስታቸው አንዳንድ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ወገኖች የተሰጠ ነው ብሎታል። አለመታደል ሆኖ አሜሪካውያን ወደ ኢትዮጵያ ለማድረግ የያዙትን የጉዞ ውጥን እንዲሰርዙ ጫና ለመፍጠር እና ይህን የመሰለ አስደማሚ ምክንያት ለማቅረብ የወሰኑ ሰዎች ውጭ ጉዳይ ሚኒስቴር ውስጥ አሉ። የኢትዮጵያ መረጋጋትና ሰላም ያሳሰባቸው ሰዎች ያሉም ይመስላል። ምክንያቱም የወጣውን የጉዞ ማስጠንቀቂያ የመጀመሪያ አንቀጽ ብታነቡት ኢትዮጵያ ውስጥ አሁንም አለመረጋጋት መኖሩን ያመለክታል። ነገር ግን ምንም አይነት ያልተረጋጋ ሁኔታ አይታይም የለምም። የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ናቸው። መንግስታቸውን ተወክለው ይህን መልስ ለቪኦኤ እንግሊዝኛ ቋንቋ ክፍል ባልደረባችን ጄምስ በቲ የሰጡት። ሰላም ስለ መስፈኑና ሁኔታዎች ስለመረጋጋታቸው መረጃው ምንድን ነው ለተባለ ጥያቄ አቶ ጌታቸው ይህን ብለዋል። መረጃ አለን ስንል፣ መረጃ እናቀርባለን ስንል፣ መረጃ አለን ማለታችን ነው። አቶ ጌታቸው አክለውም ዛሬ የኢትዮጵያ ሁኔታ ወደ ፍጹም መረጋጋት ተመልሷል ሲሉ አጠቃለዋል። ለመሆኑ የኢትዮጵያ ተቃዋሚ ወገኖች ምን ይላሉ? ከመድረክ ምክትል ሊቀመንበሩን ዶክተር መረራ ጉዲና አናግኝቻለሁ። እኔ እስከ አማጎ ድረስ ኢትዮጵያ አሁንም ቢሆን እጅግ በጣም አደገኛ የሆነ መስቀለኛ መንገድ ላይ ናት። አባሎቻችን መላ ኦሮሚያ በሚባል ደረጃ እየታሰሩ ነው። ከትናንት ከትናንት ወዲያ ምራበርሲ ማዕከላዊ ኮሚቴ አባል የሆነ ሀሚዶ አቆም ይባል ታስሮብናል። አርሲ አህመድ መሐመድ የምባል ማዕከላዊ ኮሚቴ ታስሮብናል። ጭሮ ላይ ዶክተር በራርሳ ቲባ የሚባል ታስሮብናል። መሀመድ አልዬ የሚባል ከባሌ ማዕከላዊ ኮሚቴ አባል ታስሮብናል። ብዙ ቦታ እየታሰረ እየሸሸ ነው ያለው። እንግዲህ መረጋጋት ማለት ምን እንደሆነ ኢህአዴግና ለአቶ ጌታቸው መቶ ይሻላል እንጂ የተረጋጋ ሁኔታ የለም። ዶክተር ኖራ በተጨማሪም ይህን ብለዋል። ወታደሩ ፌዴራል ፖሊሱ ቅሚያ ላይ ሁሉ ተሰማርተዋል። ለምሳሌ ቦባል ይቀማል፣ ሰው ገንዘብ ይቀማል፣ ሴቶች ይደፈራሉ። አሁን ዳኖ የሚባል ምራብሻ ከአምቦ ቀጥሎ ያለ ወረዳ ነው። በአብዛኛው እንቅስቃሴ በነበረበት ቦታዎች እየተረጋ ህዝቡ እየተረጋጋ ሳይሆን ከቄው የተወሰነው እየተሰደደ ወደ ጫካም እየሸሸ እየታሰረ እየተደበደበ ንብረቱ እየተቀማ እንደዛ ነው እንግዲህ እኛ እያየን ያለ ነው። ለምሳሌ በስራ ማቆም አድማ ጎንደርና ጎጀም ባለፈው ሳምንት ነበር፣ አስቸኳይ ጊዜ አዋጁ ወዲህ ማለት ነው። ሌላው ያነጋገርኳቸው የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። ዲፓርትመንት ያወጣው ዜጎቹን የመጠበቅ ሁኔታ ማንኛውም ለዜጋው ሀላፊነት የሚሰማው መንግስት የሚያደርገው ወደ እኛ ስንመጣ ግን ተረጋግቷል ከተባለ ለምን አስቸኳይ ጊዜ አዋጁ አይነሳም ኮንትራዲክት የሚያደርግ ነው በራሱ የሚቃረን ነው ማለት ነው አዎ ሰላም ነው ሁሉ ነገር ወደ ቦታው ተመልሷል ከተባለ የአስቸኳይ ጊዜ አዋጁ ግቡን መጥቷል ከተባለ መነሳት አለበት ማለት ነው ነገር ግን አሁንም የሚታይ አደጋ አለ አሁንም ወታደር ነው ያለው በየቦታው በየኮርነሩ ወታደር ነው ያለው በአማራ ክልልም እንደዛው ነው በኦሮሚያም በዶክተር መረራ እንደገለጹት እንደዛው ነው ስለዚህ ጸጥ ለማድረግ እየተሞከረ ነው። ያ ማለት ግን ሰላም ነው ማለት አይደለም። እጃቸውን የሰጡም ያሉበት ሁኔታ ተፈጥሯል፣ እንኳን አለመረጋጋት ሊኖር ቀርቶ ይላሉ አቶ ጌታቸው። አቶ የሸዋስ ይህን ብለዋል። ይህን ድራማ ደርግ ጥሩ አድርጎ ሰርቶታል በፊት ስለዚህ ይሄ ድጋሚ ነው። እነሱ ጫካ በነበሩበት ጊዜ ይህን ያህል እጃቸውን ሰጡ፣ ይህን ያህል ገቡ፣ ይህን ያህል ከዱ እየተባለ ሲነገር የምንሰማው ነው። ስለዚህ ፍጹም ከህዝባዊ ተቃውሞ ጋር የሚያያዝ አይደለም፣ ፈጠራ ነው በጠቅላላ። ስለዚህ የህዝቡ ጥያቄ መሰረታዊ የስርዓት ለውጥ ነው። ያ መልስ ካልተመለሰ ድረስ የሚፈልጉትን ሰላም የሚያገኙ አይመስለኝ። አስቸኳይ ጊዜ ዋጁ ቢኖር ማለት ነው ተርመራራ እንደጠቀሱት በጎንደር በጎጃም ተቅሷል። አስቸኳይ ጊዜ ዋጁ፣ የዩናይትድ ስቴትስ የጉዞ እገዳ ወይም መመሪያ፣ የዩናይትድ ስቴትስ እና የሌሎችም ሀገሮች ዲፕሎማ ማቶች ለመንግስት ቀድመው ሳሳውቁና ፍቃድ ሳገኙ ከአዲስ አበባ ከ40 ኪሎሜትሮች ርቀት ዘልቀው እንዳይጓዙ የሚከለክል መሆኑ የአሜሪካ ኤምባሲ ለዜጎቹ ድጋፍ ለመስጠት ያለውን አቅም በብርቱ እንደሚጎዳ መግለጫው እንዳስረዳ ይታወቃል። የኦሮሚያ ክልል ምክር ቤት ሰሞኑን ባካሄደው አስቸኳይ ስብሰባ አቶ ለማ መገርሳን የክልሉ ፕሬዚደንት አድርጎ መርጧል። በኦሮሚያ የተጀመረው ሹምሽር በፌዴራል መንግስቱ ካቢኔም እንደሚቀጥል ይጠበቃል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። የተጠበቀው እውን ሆኗል። የተለመደው አሰራር ተግባራዊ ተደርጓል። አቶ ለማ መገርሳ የኦሮሚያ ክልል ፕሬዝዳንት ሆነው የተመረጡት አቶ ሙክታር ከድርን በመተካት ነው። ይህ እንደሚሆን የተገመተው ደግሞ ገና አቶ ሙክታር ከድር ከኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ሊቀመንበርነታቸው ሲነሱና አቶ ለማ መገረሳ ሲተኳቸው ነበር። እናም በገዢው ፓርቲ የተለመደ አሰራር መሰረት ይህ በክልሉ መንግስት የስልጣን እርከንም ተተግብሯል። የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ በዚሁ ስብሰባው አቶ ኡመር ሁሴንም ምክትል ፕሬዝዳንት፣ የክልሉ ምክትል ፕሬዝዳንት የነበሩትን አቶ እሸቱ ደሴን ደግሞ አፈ ጉባኤ አድርጎ መርጧል። በፌዴራል መንግስቱ ካቢኔም እንደዚሁ የስልጣን ሹምሽርና የኃላፊነት ሽግሽግ እንደሚኖር ይጠበቃል። የኢህአዴግ ምክር ቤት ባደረገው ስብሰባ በፓርላማው የመጀመሪያ የስራ ሳምንታት የሚጠበቁ የለውጥ ፕሮግራሞች እንዳሉ አስታውቆ ነበር። ከነዚህ የለውጥ ተግባራት አንዱም የስልጣን ሹምሽር እንደሚሆን ሲገለጽ ቆይቷል። በቅርቡ መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳም ይህንኑ አረጋግጠዋል። በመንግስት ካቢኔ ላይ ሹምሽር የማድረግ ሀሳብ አለ። ይህ ሽግሽግ ወይም ሹምሽር በሚቀጥሉት ሁለት ሳምንታት ውስጥ እንደሚደረግ ለማድረግ እጠብቃለሁ። ምክንያቱም ያንን በማድረጉ እቅድ ላይ የተደረገ ለውጥ የለም። ጠቅላይ ሚኒስትሩ በካቢኔያቸው ውስጥ ሹምሽር እንደሚያካሂዱ ወይም ሽግሽግ እንደሚያደርጉ ቃል ከገቡ ቆይተዋል። ዓላማውም ግለሰቦችን መለወጥ ሳይሆን የኅብረተሰቡን ጥቅም ለማሟላት የሚሠራ መንግሥት ለማዋቀር ነው። አስቀድሜ እንዳልኩት ዝርዝሩ ገና እየተሰራ ነው። ሁሉም ጠቅላይ ሚኒስትሩ አዲሱ ካቢኔያቸውን ይፋ በሚያደርጉበት ጊዜ ይወሰናል። የካቢኔ ሹምሹሩ ሙሉ በሙሉ ወይም ደግሞ በከፊል ይሁን የሚታወቀው እንደዚሁ ጠቅላይ ሚኒስትሩ ሲያሳውቁ ነው። በእርግጠኝነት በሚቀጥሉት ሁለት ወይ ሶስት ሳምንታት የካቢኔ ሹምሽር ይኖራል። የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ ይህንን የተናገሩት ከሁለት ሳምንታት በፊት በሰጡት መግለጫ ነው። በዚህ የቀናት ስሌት ከተሄደም የካቢኔ ሹምሽሩ በሚቀጥሉት ጥቂት ቀናት እንደሚተገበር መገመት ይቻላል። ተቃዋሚዎች ይህንን የመንግስት እርምጃ የሚመለከቱት በጥርጣሬ ነው። ሹምሽር በማድረግና ሰዎችን በመለዋወጥ ብቻም ለውጥ አይመጣም ባይ ናቸው። በህዝብ የተነሱ ጥያቄዎችን ለመመለስ እየሰራ መሆኑን የሚገልጸው መንግስት በበኩሉ የሚደረገው ሹምሽርም የዚሁ ስራ አካል መሆኑን ጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከኢትዮጵያ ውጭ የሚኖሩ ምሁራን፣ የሰብአዊ መብቶች ተሟጋቾች፣ የእምነት ተቋማት ተጠሪዎች፣ ኢትዮጵያዊ አሜሪካውያን ከግጭት በኋላ ለመጭዋ ኢትዮጵያ የሽግግር ህገ መንግስት ዝግጅት በሚል ዋና ርዕስ በስድስት ጉዳዮች ባሳልፍነው ቅዳሜና እሁድ መክረዋል። የዚህ ውይይት አዘጋጅ ቪዥን ኢትዮጵያና የኢትዮጵያ ሳተላይት ቴሌቪዥን ኢሳት በጋራ በመሆን ነው። ውይይቱን የተከታተለችን ጽዮን ግርማ የቪዥን ኢትዮጵያ ፕሬዚደንትን ፕሮፌሰር ጌታቸው በጋሻን አነጋግራለች። ቀጥሎ ይቀርባል። ቪዥን ኢትዮጵያና የኢትዮጵያ ሳተላይት ቴሌቪዥን ኢሳት እንዲህ ያለ ውይይት በዋሽንግተን ዲሲ ሲያዘጋጁ ለሶስተኛ ጊዜ ነው። ባሳለፍነው ቅዳሜና እሁድ ከግጭት በኋላ ለመጪዋ ኢትዮጵያ ሽግግርና ሕገ መንግሥት ዝግጅት በሚል ዋና ርዕስ ስድስት ንዑሳን ርዕሶችን አካተው እንዲሁም ደግሞ ልዩ ተናጋሪዎች ያዘጋጇቸውን ርዕሶች ይዘው ውይይት አካሂደው ነበር። በዚህ ውይይት ላይ ምሁራን፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾችና የሃይማኖት ተወካዮች ተገኝተው ኢትዮጵያን በሚመለከቱ ጉዳዮች መክረዋል። ግጭትን እንዴት እንፈታዋለን? እንዴት እንቆጣጠረዋለን? ፍልሰት፣ ወጣቶችና ስደተኞች፣ በሀገር ውስጥ ያሉ ተፈናቃዮች፣ ኢትዮጵያ ያለችበት ሁኔታ ምን ይመስላል? ለአዲስ ሀገራዊ ምዕራፍ ገለልተኛ የሆነ የግጭት አፈታት ዘዴ መቀየስ፣ በግጭትና በብሔራዊ እርቅ ላይ የዲያስፖራው አስተዋጽኦ ምንድን ነው? ኢትዮጵያ ከቀውስ ከወጣች በኋላ በሚሉና በተያያዥ ርዕሰ ጉዳዮች ላይ ያተኮረ ውይይት ነበር ያካሄዱት። ከፕሮግራሙ አዘጋጆች አንዱ የሆኑትን የቪዥን ኢትዮጵያ ፕሬዚዳንት ፕሮፌሰር ጌታቸው በጋሻውን ከውይይቱ በኋላ አግኝቼ አነጋግሬያቸው ነበር። የውይይቱ አላማ ምን ነበር? በሚል ላነሳው ጥያቄ ምላሽ በመስጠት ይጀምራሉ። በሀገራችን ውስጥ ችግር አለ፣ አገራዊ ችግር አለ። በህዝብና መንግስት መሀል ብዙ ግጭቶች ተፈጥረዋል። የለውጥ መንገድ ተይዟል። ለውጥ ይመጣል ብለን እንገምታለን። በአብዛኛው ይሄ ለውጥ መንግስታዊ ለውጥ ማለታችን ነው። ይሄ ለውጡ ሳይመጣ ኢትዮጵያኖች የዚህን የሽግግሩን ጊዜ ለማየት እንዲችሉ፣ በዛ ላይ የሚወያዩባቸውን ነጥቦች አጉልቶ ለማውጣት ሀሳብ በዛ ላይ ለማቅረብ እና ወደፊት ደግሞ የሚመሰረተው ዘላቂ ብሄራዊ መንግስት ወይም የኢትዮጵያ የወደፊት እድል ኦር ኢትዮጵያ የወደፊቷ እድል ኢትዮጵያ ምን ትመስላለች የሚሉትን ለማሳየት ጥናት ያደረጉ ምሁራን ከተመክሮና ከጥናታዊ ውጤቶቻቸው በመነሳት ከህዝብ ጋር ሀሳብ እንዲካፈሉ ለማድረግ ነው። አላማው ይሄ ነው። ባለፈው የዛሬ ስድስት ወር አካባቢ ሌላ ውይይት ተደርጎ ነበር። ይህኛውን ውይይት ከዛኛው የሚለየው ምንድን ነው? ምን አዲስ ነገርስ አምጥቷል? ምን በዛን ጊዜ ያልተነሱ አሁን የመጡ መሻሻሎችስ አሉ ወይ? ያኛውና ይሄኛውን ውይይት አነጻጽ ተያያዦች ናቸው። ይሄኛው የሚለው የሽግግር ጉዞ መንገድ እና ወይም ህገ መንግስት እንዴት ይቀረጻል የሚሉትን ጥያቄዎች የሚመልስ ጉባኤ ነው። ያለፈው ግን ሽግግር ዴሞክራሲና የኢትዮጵያ አንድነት ይላል እና በአብዛኛው ያኔ የቀረቡት ጥናቶች በቲየሪ በጥናታዊ ግኝቶች ላይ የተመሰረቱ ጽንሰ ሀሳባዊ ውይይቶች ናቸው የነበሩት። ግን በዛ ስብሰባ ላይ የነበሩት በሙሉ የጠየቁት ከዚህ እስቀጥሎ በተግባራዊ ሁኔታ በኢትዮጵያ ልዩ ሁኔታ ላይ እንዴት ይተረጎማሉ ሽግግር ሲባል ምን ይመስላል? እንዴት ይደረጋል? መቼ ያበቃል? ምን ለማድረግ ይጠበቃል? የሚሉትን ጥያቄዎች የሚመልስ ነው። ከተደረጉት ውይይቶች ይህንን የተረዳችው ይመስለኛል። ከዚሁ ጋር ደግሞ ህገ መንግስት ህገ መንግስት ቀረጻ ሲባል መነሻው ምንድን ነው በዛ ላይ የሚሳተፉት እነማን ናቸው? ህገ መንግስትም ማን ይቀርጻል የሚሉትን እና ህገ መንግስቱ ራሱ ደግሞ ምን ምን ችግሮችን ነው ለመፍታት የሚችለው የሚሉትን ጥያቄዎች የሚመልስ ይሆናል። በዛ ላይ በተለይ ዛሬ ብዙ ሀሳቦች የተገኙ ይመስለኛል። ያው እኔም ስብሰባው ላይ ስለነበርኩት፣ ከተነሱት ነገሮች አብዛኞቹ የሚያጠነጥኑትና የሚያተኩሩት አሁን ያለው መንግስት ስልጣኑ ላይ ከተነሳ በኋላ ሊኖሩ ስለሚችሉ የሽግግር ሁኔታዎች ነው። ከትላንትናም ጀምሮ ዛሬም ጀምሮ ትኩረት ሲደረግ የነበረው ነገር ግን ኢትዮጵያ ውስጥ ያለው ሁኔታ አሁን እዚህ ጋር ከሚወራው ፍጹም ልዩነት ያለው አሁን ኢትዮጵያ በአስቸኳይ ጊዜ አዋጅ ትናንት የአሜሪካ ድምጽ ያነጋገራቸው ሰዎች በስጋት ውስጡም ቢሆን አገሪቱ ጸጥ ወደ ማለት ነገር ውስጥ ናት ያለችው የሚል ነገር አለ። እዚህ ጋር የተነሳው ግን መንግስት በቅርቡ ይወድቃል የሚመስል መልክ ያለው ነገር ነው እና እንደዚህ አይነት በሁኔታዎች የተራራቁ ነገሮች እንዴት ነው ወደ ህዝቡ የምታስተላልፉት? መንግስት የሚወድቅበትን የጊዜ ሰሌዳ እኛ አልተናገርንም። በእንደዛም የቀረበ አይመስለኝም። ዛሬ፣ የዛሬ ሳምንት፣ የዛሬ አመት፣ የዛሬ አስር አመት የሚል ውስጥ አልገባንም። ግን በእርግጠኝነት የምንናገረው ይሄ ያለው ስርዓት ያለው መንግስት በህዝብ የተጠላ መንግስት ነው። ህዝብ ከሞላ ጎደል በአብዛኛው ደግሞ ኦሮሞው፣ አማራው፣ ኮንሶው፣ ጋምቤላው፣ አፋሩ በሙሉ ተነስቶ እየታገለ ያለው መንግስት ነው። በጣም ውሁዳን የሆኑ የመሳሪያ የጦር መሳሪያና የሴኪሪቲ ኃይል ያላቸው ህዝብን እየገደሉ እያፈኑ እያሰሩ አሁን ለመናገር አችልም ለማየት አችልም ለመስማት አችልም ብለው የከለከሉ በዚህ በጊዜያዊ የአስቸኳይ ጊዜ አዋጃቸው በዓለም ታይቶ የማይታወቅ አይነት አፈና ህዝብን አፍኖ ያለ ነው። ምንም የተረጋጋ ሁኔታ አለ ብለን እኛ የምንገምተው ነገር የለም። አንድ ቀን ከፍ ይላል የህዝብ ተቃውሞ፣ ሌላ ጊዜ ዝቅ ይላል። እና ሰው በጊዜው በሚያመቸው መንገድ እስከሚነሳ ነው እንጂ እቺ አገር በዚህ ስርዓት ትተዳደራለች ብሎ የሚገምት ኢትዮጵያዊ የሚኖር አይመስለንም፣ እኛ አናምንም። እና በጣም የምንፈራው ይሄ መንግስት እየገደለ ቀን መቁጠር እንጂ ሌጂቲመሲ የሌለው ህጋዊ ያልሆነ በዓለም ዙሪያ አሁን የተወገዘ ነው። አሜሪካ እኮ ከልክሏል አይደለም እንዴ? ወደ ኢትዮጵያ መጓዝን አውሮፓ አገሮች ር ፓርላመንቱ፣ ኢዩ ነኚ የውግዘት መግለጫዎችን እያወጡ ነው፣ እና የጊዜ ጉዳይ ነው። ስለዚህ ኢትዮጵያ ውስጥ የተረጋጋ የፖለቲካ ሁኔታ የለም። ዛሬ ስድስት ወር እርሶን ጠይቄዎት ነበር። የወጣት ተሳትፎ በጣም አነስተኛ የሆነበት መድረክ ነው እና ለምንድን የሆነው ብያን ስቸሎት ነበር። አሁንም ያየሁት እሱኑ ነው። እንግዲህ ሙከራ እናደርጋለን። ዋናው ነገር ይሄ ለፓብሊኩ ለሁሉም ሽማግሌ፣ ወንድ፣ ሴት በሃይማኖት ወር በዘር በምን ለሚለያዩት ሁሉ በግልጽ ተከፈተ ነገር ነው። እዚህ ላይ መሳተፍ እኛም የምንጠብቀው ነው የነበረው እና በልዩ መንገድ እንግዲህ ከየቤቱ እየሄድን እኛ ልናወጣ አንችልም። ግን በግልጽ ለሁሉ ክፍት ካደረግን በሶሻል ሚዲያዎች ላይ የወጣ ነው። በተለያዩ ድረገጾች፣ የዜና መገልገያዎች የወጣ ነው። ይሄን የሰሙ ወጣቶች አሉ። ለምን እንደማይመጡ አናውቅም። በርግጥ በጣም በሶሻል ሚዲያ ብዙ ንትርግ ነበር በዚህ ነገር ላይ እና በዛ ምክንያት ብዙዎች ይመጣሉ የሚል ግምት ነበረ። ግን እንግዲህ በነገሮች ላይ የሴቶች ተሳትፎ በአሁን ባለው በውጭ በሚደረጉት ትግሎች፣ ስብሰባዎች ምናምን ላይ በጣም ደስ በሚለን ደረጃ ነው እየጨመረ እየተለወጠ እየመጣ ያለው ወጣቱም ብዙ እንቅስቃሴ ያደርጋል። እስቲ እንግዲህ ግን ያንን ከሚዲያዎቹም ጋር በመተባበር ለመጥራት እንሞክራለን። ውይይቶቹን በየርዕሰ ጉዳዮቹ የሚዳስስ ዝግጅት ይዤ በቀጣይ እመለሳለሁ። ከምሽቱ 3 ሰዓት ከሰላሳ አምስት ደቂቃ ሆኗል አዲስ አበባ ላይ። በዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ 8 ሰዓት ከሰላሳ አምስት ደቂቃ ነው አሁን ዝግጅታችንን ወይም ይህን ስርጭታችንን እየተከታተላችሁ ያላችሁት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እና በናይል ሳት ቪኦኤ 24 ላይ ነው። በኢንተርኔትም ዌብሳይታችን ላይ አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር አት ቪኦኤ አምሐሪክ ብላችሁ ተከታተሉን፣ ተሳተፉ። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ሰላም ጠናት ስልኝ ዲዎች እንደምንድናችሁ። ዛሬ አስተያየት መስጠት የሚፈልገው በሰላማዊ ሰልፍ ዙሪያ ነው። ኢትዮጵያውያን ለዘመናት ሰላማዊ ሰልፍ በአውሮፓ መድረክ፣ በአሜሪካ ዋይት ሃውስ አካባቢ ሲያደርጉ ኖረዋል። በሰላማዊ ሰልፍ የተገኘው ጥቅም ጉንጭ ማልፋት ብቻ ነው። የአውሮፓውያንና የአሜሪካ ዋና ዓላማ የራሳቸውን ብሔራዊ ጥቅም ማስጠበቅ ነው። ኢትዮጵያውያን ደግሞ በአውሮፓና በአሜሪካውያን በኢትዮጵያ መንግስት የሚሰጠውን ከፍተኛ የገንዘብ እርዳታ እንዲያቋርጥ ለመገፋፋት ነው። አውሮፓውያንና አሜሪካውያን በኢትዮጵያ የሚሰጡት እርዳታ ኢትዮጵያ በአልሸባብ እያደረገችው ላለው ጦርነት በኢትዮጵያ ወታደር የደም ግብር እንደሆነ የሚታወቅ ነው። ስለዚህ እኔ ኢትዮጵያውያን ለራሳቸውን ችግር በራሳቸው ለመፍታት መጣር ይጠበቅባቸዋል። አንድነታቸውን ማጠናከር አለባቸው። ይህን ለማለት ነው። አመሰግናለሁ። ቪኦኤ ሰላምና ጤና ለእናንተ ይሁን እያልኩኝ በመቀጠል አስተያየቴን እሰጣለሁ። ከሰሞኑ ከሁለት ሳምንት ጀምሮ ሀገራችን ላይ የተደነገገው የአስቸኳይ ጊዜን አዋጅ በተመለከተ በየዕለቱ የምታቀርቡትን ዘገባ እየሰማሁ ሳላደንቃችሁና ሳላመሰግናችሁ አላልፍም። በተለቻላችሁ መጠጥ ከህዝቡም፣ እንደዚሁም ከመንግስት ባለስልጣናት ጥረት ታደርጋላችሁ። ፍቃዱና ፍላጎቱ ባይኖርም እናንተ ግን የራሳችሁን ጥረት ታደርጋላችሁ እና በርቱ። በጣም ሳላደንቃችሁ ሳላመሰግናችሁ አላልፍም። የሰጣችሁ ትኩረት ራሱ ሊያስመሰግናቸው የሚገባ ነገር ነው። ግን ማር ሁለት ግርማ ገብሮ ከትግራይ ባስተላልፈው መልዕክት በዛ ውስጥ ከሰማኋቸው አስተያየት ሰጭዎች ውስጥ ሀሳብ ሰጭዎች ውስጥ ከአንደኛው በጫማ መስፋትና ጫማ በመቀባት ይተዳደራል ያለው ከሱ በስተቀር እንደው ሚዛናዊነቱን የጠበቀ አስተያየት ሲሰጥ ከሌሎቹ የሰማሁት አንድ አይነት ነው። የሚያሳዝን ነገር ነው። አይቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ የሰኞ ምሽት ዝግጅት ነው። አሁን ወደ ስፖርት ዜናዎች እናልፋለን። እንደምን አምሽታችሁልኛል የተከበራችሁ አድማጮቼ የትላንቱን ታላቁን የደቡብ ሩጫ ውድድር ዜና አላስቀድም በመግቢያ ላይ እንደገለጽኩት በአስር ማይል ለመጀመሪያ ጊዜ ተወዳድራ በድል ያጠናቀቀችው ሦስቴ የኦሎምፒክ ሻምፒዮኗ ጥሩነሽ ዲባባ ናት ለ31 ዓመቷ አትሌት ጥሩነሽ ዲባባ በአውሮፓውያኑ ዓመት የ2016 የመጨረሻዋ ውድድር ሲሆን በ5000 የዓለም የብር ሜዳሊያ ተሸላሚዋን ሌላዪቱን የኢትዮጵያ አትሌት ሰንበሬ ተፈሪን ከአንድ ደቂቃ በላይ በሆነ ጊዜ ቀድማት ገብታለች። የጥሩነሽ ጊዜ 50 ደቂቃ ከ41 ሴኮንድ መሆኑ ተመዝግቧል። ጥሩነሽ ባለፈው ግንቦትም በታላቁ የማንቸስተር ሩጫ ውድድር ያሸነፈችው የመጀመሪያ ልጇን ከወለደች በኋላ መሆኑ ተዘግቧል። በሪዮ ኦሎምፒክ አስር ሺና በታላቁ የሰሜኑ ሩጫ ግን በሁለቱም በሦስተኝነት ነው የጨረሰችው። ወቅቱ ነፋሻ ባይሆን ኑሮ። ትላንት ጥሩ ውድድር ነበር ብላለች። ጥሩነሽ ከዚህ በኋላ በማራቶኑ ላይ ልታተኩር ትችላለች ተብሎ ይታመናል። የኔዘርላንዷ ኤሊዜባ ቾሮኖ ሦስተኛ። የወንዶቹን ያሸነፈው እንግሊዛዊው ክሪስ ቶምሰን ነው። በ47 ደቂቃ ከ23 ሴኮንድ ነው ያጠናቀቀው። አንዲ ቨርነን ሁለተኛ፣ ማት ሻርፕ ሦስተኛ ሆነዋል። ወደ ቬኒስ ማራቶን ስንሸጋገር በሁለቱም ጾታዎች አሸናፊዎቹ የኬንያ አትሌቶች መሆናቸውን እናገኛለን። የወንዶቹን ጁልየስ ሮቲች ሲቀድም በሁለተኝነት ተከትሎት የገባው አዱኛ በቀለ ጫላ ከኢትዮጵያ ነው። 2122 21351 ነው ጊዜያቸው። የሴቶቹን ያሸነፈችው ደግሞ ፕሪስካ ቺሮኖ ጄፕሌቲንግ ሆናለች። ሁለተኛዋ የኬንያ አትሌት ናት፣ ኤስተር ወንጂሩ ትባላለች። 22741 ና 23515 አስመዝግበዋል። በሌላ የአትሌቲክስ ዜና የዓለሙ ጸረ አበረታች መድኃኒት ተቆጣጣሪ ኤጀንሲ አዲስ ባወጣው መግለጫ ብራዚል፣ ግሪክ እና ኢንዶኔዥያ ከዓለም አቀፉ ድርጅት ጋር በማይተባበሩ ሀገሮች ስም ዝርዝር ውስጥ ሊታከሉ ይችላሉ ሲል አስታውቋል። ሌሎቹ ሁለት ሀገሮች አዘርቤጃንና ጓቴማላ መሆናቸውም ተገልጿል። እነዚህ አምስት ሀገሮች የአበረታች መድኃኒት ምርመራ ፕሮግራማቸው ትክክለኛ አይደለም ተብለው እቀባል ሊጣልባቸው እንደሚችልም ተመልክቷል። ሀገሮቹ ተባባሪነታቸውን በሚቀጥሉት ሦስት ሳምንታት ውስጥ ለዋዳ እንዲያረጋግጡ የጊዜ ገደብ ተጥሎባቸዋል። ያን ሳያደርጉ ቢቀሩ ዋዳ በኅዳር ወር መግቢያ ላይ ግላስጎ ሲሰበሰብ የማይተባበሩ በሚባሉ ሀገሮች ስም ዝርዝር ውስጥ ይታከላሉ ሲል የዓለሙ ጸረ አበረታች መድኃኒት ተቆጣጣሪ ኤጀንሲ አስጠንቅቋል። ወደ ሀገር ውስጥና ዓለም አቀፍ እግር ኳስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል አሸጋግራቸዋለሁ። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። አስራ አንደኛ ዓመታዊ አዲስ አበባ ከተማ እግር ኳስ ዋንጫ ከትናንት በስቲያ በአዲስ አበባ ስቴዲየም ተጀምሯል። ቅዳሜ በመክፈቻ የተጫወቱት መከላከያና ዘንድሮ ፕሪሚየር ሊጉን የተቀላቀለው ጅማ አባ ቡና ሲሆኑ በውጤቱ ዝም አልተቆጠረም፣ ባዶ ለባዶ ተለያይተዋል። ቀጥሎ የተገናኙት ቅዱስ ጊዮርጊስና ኢትዮ ኤሌክትሪክ በቅዱስ ጊዮርጊስ የበላይነት አራት ላምድ ተጠናቋል። በሁለተኛው ምድብ ትናንት ደደቢት በአዳማ ከተማ ሦስት ለባዶ ሲሸነፍ ኢትዮጵያ ንግድ ባንክ ዘንድሮ ፕሪሚየር ሊግን የተቀላቀለውን አዲስ አበባ ከተማ ቡድንን አንድ ለባዶ ረትቷል። በአዲስ አበባ ከተማ ዋንጫ ላይ ለዋንጫ ይጫወታሉ። ጨዋታው ነገም ቀጥሎ ቅዱስ ጊዮርጊስ ከጅማ አባዱና ኢትዮ ኤሌክትሪክ እና ኢትዮጵያ ንግድ ባንክ ይጋጠማሉ። ሌላው እግር ኳስ ዜና የአፍሪካ ክለቦች ሻምፒዮንስ ሊግ ነው። የደቡብ አፍሪካው እግር ኳስ ክለብ ማማሎዲ ሰንዳውንስ የሁለት ሺ አስራ ስድስት የአፍሪካ ክለቦች ሻምፒዮን ሆኗል። በግብጽ አሌክሳንደርያ ከተማ ላይ በተደረገው የመልስ ጨዋታ የግብፁ ዛማሌስ አንድ ለባዶ ያሸነፈ ቢሆንም ባለፈው ሳምንት ጆሀንስበርግ ላይ ማማሎዲ ሳንዳውንስ ሶስት ለባዶ ያሸንፎ ስለነበር በአጠቃላይ ውጤት ሶስት ለአንድ ማማሎዲ ሳንዳውንስ የአህጉሩ የክለቦች ሻምፒዮን ለመሆን በቅቷል። ዋንጫና አንድ ሚሊዮን ዶላር ከማግኘቱም በላይ በአፍሪካ ተወክሎ ጃፓን ላይ በሚደረገው የዓለም ክለቦች ዋንጫ ላይ ይሳተፋል። አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። ባጭሩ የእንግሊዙን ፕሪሚየር ሊግ የሳምንቱ ማብቂያ ግጥሚያዎችና ውጤቶቻቸውን አይተን ይሆናል የምናበቃው። በእንግሊዝ ፕሪሚየር ሊግ ፉክክሩ ተጧጡፏል። የደረጃ ሰንጠረዡንም ሶስት ቡድኖች በእኩል ይመራሉ። የትንቅንቁን ክብደት አመላካች ነው። በሳምንቱ ማብቂያ ጨዋታዎች ቼልሲና ሊቨርፑል ድል ሲቀናቸው ማንቸስተር ሲቲና አርሰናል በአቻ ውጤት ነጥብ ጥለዋል። የሳምንቱ ተጠባቂ ጨዋታ ቼልሲና ማንቸስተር ዩናይትድ ያደረጉት ሲሆን በቼልሲ ፍጹም የጨዋታ ብልጫ አራት ለዜሮ ተጠናቋል። በዚህም አሰልጣኙና ታላቁ ቡድን መራሯን የሽንፈት ክኒን መዋጥ ተገደዋል። የማንቸስተር ዩናይትድ ማኔጀር ሆዜ ሞሪኖ ቡድናቸው የተሸነፈው በሠራው ጉድህ ስህተት መሆኑን አምነው አራት ለዜሮ በሆነ ሰፊ ውጤት ግን መሸነፍ አይገባውም ነበር ብለዋል። ወደፊት ስህተቱን አርሞ የጎደለውን አሟልቶ ወደ ቀደመው ክብሩ ሊመለስ ይችላል ሲሉም ደጋፊዎቻቸውን አበረታተዋል። የባለድሉ የቼልሲ ዋና አሰልጣኝ አንቶኒዮ ኮንቴ በበኩላቸው ሲናገሩ ደግሞ ቲማቸው በልምምድ ወቅት የገባውን ቃል ሜዳ ላይ ተግባራዊ ማድረግ በመቻሉ አሞግሰው እንዳጫዋቱ ከአራትም በላይ ማግባት ይችል ነበር ሲሉ በኩራት ተናግረዋል። አድማጮች፣ ቅዳሜና እሑድ ሌሎችም ውድድሮች ተካሂደዋል። በእንግሊዙ ፕሪምየር ሊግ በደረጃ ሰንጠረዡ ማንቸስተር ሲቲ በ20 ነጥብ 11 ጎል አርሰናል በ2 ነጥብ 10 ጎል፣ ሊቨርፑል በ2 ነጥብ 9 ጎል አናት ላይ ተቀምጠዋል። ቼልሲ ከ8 ከስምንተኝነት ተስፈንጥሮ አራተኛ ደረጃ ላይ ወጥቷል። አድማጮች ካለን ጊዜ አንጻር የምሽቱን ስፖርት ፕሮግራም በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው በኔና በገዛኸኝ ጽዮን መስቀል ስም እሰናበታለሁ። ሰለሞን ክፍሌ ነኝ። ደህና ቆዩ። አድማጮች አሁን ደግሞ አፍሪቃ ነክ ርዕሶች ይቀርባል። በአማራ ክልል ፕሬዚዳንት ልዩ አማካሪ አቶ ሰማ ጥሩነህ የተመራ የመልእክተኞች ቡድን በቅርቡ ከጎንደር ከተፈናቀሉት ትግርኛ ተናጋሪዎች ጋር ለመነጋገር መቀሌ ትግራይ ሄዶ ነበር። ልኡካኑ የመንግስትና የህዝብ ተወካይ ናቸው። አቶ ለማ አቶ ሰማ ቡድኑ ወደ መቀሌ ስለተጓዘበት ዓላማና ስለተነጋገሩበት ጉዳይ አብራርተዋል። አቶ ሰማ ጥሩነህ ያነጋገር አቶ ይቅርታ፣ አቶ ሰማ ጥሩነህን ያነጋገረው የትግርኛ ክፍል ባልደረባችን በትረ ስልጣን ሲሆን አዳነች እሳየት ታቀርበዋለች። በአማራ ክልል ፕሬዚዳንት ልዩ አማካሪ አቶ ሰማ ጥሩነህ የተመራ የመልእክተኞች ቡድን ከጎንደር ከመተማ ዮሐንስና ከሌሎችም አካባቢዎች ተፈናቅለው ትግራይ የገቡትን የትግራይ ተወላጆች ጉዳይ ለመነጋገር መቀለ ደርሰው ተመልሰዋል አቶ ሰማ ጥሩነህ ቡድናቸው ወደ ትግራይ የሄደበትን ምክንያት ያብራራሉ መስከረም ሀያ ሁለት ሀያ ሶስት አካባቢ ቀን የሄድ ነው ወደ ትግራይ አላማው ያው እንደሚታወቀው ከባለፉት ሁለት ወራት አካባቢ በክልላችን የተወሰኑ ሁከትና ብጥብጥ የሚፈልጉ ሀይሎች በፈጠሩት ያልተገባ የዘረኝነት ቀስቀሳ የተወሰኑ የእኛ ክልል ነዋሪዎች ሰፋ ባለ ሁኔታ ደግሞ ከሰሜን ጎንደር አካባቢ የሚኖሩ የተወሰኑ የትግርኛ ተናጋሪ የእኛ ክልል ነዋሪዎች ወደ ትግራይ ክልል እንዲሄዱ ተደርገዋል። እነዚህ ወደ ትግራይ ክልል የሄዱ የእኛ ክልል ነዋሪዎችን የደረሰባቸውን አጠቃላይ የስነልቦና ጫናና በአጠቃላይ በሰላም ሰርቶ ለመኖር በሚያስችሉ ጉዳዮች ዙሪያ ላይ ተወያይተን ወደ ነበሩበት ክልል ተመልሰው በአጠቃላይ የጸረሰሉ የሀይሎች እንቅስቃሴ በጋራ ታግለን የጀመርነውን የሰላም የልማትና የዲሞክራሲ ስርዓት ጉዞ በጋራ የምናጠናክርበትና የጋራ ተጠቃሚነትን እውን በምናደርግበት ጉዳይ ላይ ለመወያየት ነው የሄድነው። ይሄ ነው አላማው ነበረ። የአማራ ክልል መልእክተኞች ወደ ትግራይ የሄዱት በአማራ ክልል አስተዳደር ውሳኔ መሰረት እንደሆነ የገለጹት አቶ ሰማ የክልሉ ነዋሪዎች በሆኑት የትግራይ ተወላጆች ላይ የሰብአዊ መብት ረገጣ ብቻ ሳይሆን ዜግነታቸውንም ጭምር የሚጋፋ ተግባር ተፈጽሞባቸዋል። ንብረታቸው ተቃጥሏል፣ ተዘርፏልና በዚህ ጉዳይ ላይስ ምን ተወያያችሁ ለሚለው ጥያቄ አቶ ሰማ በእርግጥ አጠቃላይ ረብሻውና ሁከቱ ጸረ ሕገ መንግስት ዓላማ ያለው ነው ብለዋል። የተቃጣውም በህገ መንግስታዊ ስርዓቱና በአጠቃላይ ስርዓቱን ለመናድ የተቃጣ ሙከራ ነው። ይሄ በመሆኑ ምክንያት ይሄን ለማሳካት በተወሰነ ደረጃ የትግል ስልቱ ወደ ዘረኝነትን ማዕከል ያደረገ መሆኑ ቃሉን በስተቀር በትግራይ ተወላጆች ብቻ ላይ የተቃጣ ነው ተብሎ የሚወሰድ አይደለም። ለምሳሌ በክልላችን በሰሜን ጎንደርም፣ በሌሎችም አካባቢዎች የአማራ ብሔር ተወላጆች የሆኑ እና የሌሎችም ህብረተሰቦች ላይ ከፍተኛ ጫና ደርሰዋል። የቤት መቃጠል ደርሰዋል። ሌሎች ንብረት ውድመቶች ደርሰዋል። ለየት የሚለው በዘር ላይ አተኩረው ለመስራት በሚንቀሳቀሳቸው ምክንያት የተወሰኑ የህብረተሰብ ክፍሎች ወደ ትግራይ ክልል ወደ መቀሌ እና ወደ ተለያዩ አካባቢዎች ሄደው ነበረ። ቤት በማቃጠል ንብረት በማውደም ደረጃ የእነሱና የእነሱን ብቻ በአጠቃላይ አወድመዋል በክልላችን ብሎ ማለት አይቻልም። ያም ሆነ ይህ ግን የክልሉ መንግስት በስርዓት ላይ የተቃጣ ዘመቻ መሆኑን ህገ መንግስቱን ለመናድ የሚደረግ ሙከራ መሆኑን ይህን ምክንያት በማድረግ ደግሞ በተለይ ደግሞ ጥንትም ለብዙ ዘመናት አብረው ሲኖሩ የነበሩ ህዝቦችን ጭምር ለማለያየት የተደረገ ሙከራ መሆኑን በመገንዘብ እንዲህ አይነት ድርጊት ትክክል አለመሆኑን የአማራ ክልል ህዝብ የክልሉ መንግስትም በማወገዝ ላይ ነው ያሉት። ትግሉን በጋራ በምናካሄድባቸው ጉዳዮች ላይ በተለይ ደግሞ የሄዱት የክልላችን መሪዎች ለብዙ ዘመናት የኖሩ በጸረድነት ትግሉን የራሳቸውን አስዋጽ ያበረከቱ ረሰክሎች በመሆናቸው ይሄን የደረሰባቸውን ችግር አጠቃላይ በሰሜን ጎንደር ህዝብ ላይ ጭምር የተቃጣ ዘመቻ ስለሆነ ይህን ችግር በጋራ በሚቀለበስባቸው ጉዳዮች ላይ ነው ውይይት እያደረገ ያለው። አቋሙም የክልሉ መንግስቱን አቋም ይሄ ነው። አቶ ሰማ እያይዘውም አሁን ባለበት ደረጃ እነዚህ ከፍተኛ ችግር የደረሰባቸው የህብረተሰብ ክፍሎች ሰርተው መኖር የሚችሉበትን ሁኔታ የማመቻቸት ስራ እየሰራን ነው ብለዋል። አሁን ባለበት ደረጃ እነዚህ ከፍተኛ ችግር የደረሰባቸውን የህብረተሰብ ክፍሎች የትግረኛ ተናጋሪም የአማርኛ ተናጋሪም በአጠቃላይ የክልላችን ነዋሪ የሆነ ህብረተሰብ ክፍሎችን ሰርተው መኖር የሚችሉበትን ሁኔታ ለማመቻቸት ስራ እየሰራ ነው ያለው ወደፊት ደግሞ በጣም አስተማማኝ በሆነ መንገድ ማንኛውም ዜጋ በህገ መንግስቱ መሰረት ሰርቶ መኖር የሚቻልባቸው ሁኔታዎች የተሻለ ይሆናሉ የሚል እምነት አለን። የተፈናቀሉ ሰዎች ወደ ነበሩበት ተመልሰው በድሮ መልክ ስራቸውን እንዲሰሩ ማመቻቸት ሲባል የወደመባቸው የተዘረፈባቸውና የተቃጠለባቸው ንብረትስ እንዴት ነው የሚሆነው? የክልሉ መንግስት ካሳ ይከፍላቸዋልን ለሚለው ጥያቄ አቶ ሰማ፣ በእርግጥ እስካሁን ድረስ ባለው ሁኔታ ይሄ ካሳ እንከፍላለን፣ እንደዚህ ገንዘብ እንከፍላለን የሚል የክልሉ ውሳኔ የለም። ዋናው የክልሉ መንግስት አቋም ግን የመጀመሪያው ቅድመ ሁኔታ ሁሉም ህዝቦች የክብ በተለይ የክልላችን ነዋሪዎች የተገኘው ሆነ የአማርኛ ተናጋሪ የክልላችን ነዋሪዎች በሰላም ሰርተው መኖር የሚችሉበትን ምቹ ሁኔታ መፍጠር አለብኝ፣ አካባቢውን ሰላም ማድረግ የተቀዳሚ ተግባር ነው በሚል ከክልላችን ህዝብ ጋር ሆኖ በመስራት ላይ ነው ያለው። የተሻለ መግባባት ላይ ተደርሶ ወደ ተጨባጭ ሰላማዊ ሁኔታ እየተቀየረ ያለበት ሁኔታ ለአካባቢው አጠቃላይ ቀጠና ነው። ከዚያ ባለፈ የወደመባቸውን ንብረት የጠፋባቸውን ሀብት የመሳሰሉ ጉዳዮችን በሚመለከት ከአካባቢው ህብረተሰብ ጋር በመሆን ወደ ነበሩበት ሁኔታ መመለስ በሚቻልባቸው ጉዳዮች ላይ መመካከር አለብን የሚል አቋም ነው ያለው። እስካሁን ድረስ በዚህ መንገድ ይህን ካሳ ከፍላለሁ እንደዚህ ያደርጋለሁ የሚል ምን የለም። በክልሉ መንግስት በኩል እንዲህ አይነት ውሳኔ እስካሁን ድረስ የለም። አቶ ሰማ ጥሩነህ፣ እውነቱን ለመናገር ጉዳዩን ስንከታተል ቆይተናል። የተፈናቀሉት ትግርኛ ተናጋሪዎች በጣም አዝነዋል። ብዙ ሰዎችም ቅር ተሰኝተዋል። በተለይም ደግሞ የክልሉ ፖሊስ ወይም ደግሞ ፌዴራልም ሊሆን ይችላል ንብረታቸው እየተቃጠለ እየተደበደቡ፣ እየተገደሉ እያሉ ቆመው የሚመለከቱበት ሁኔታ ነበር ብለዋል። የተቃጠለውን ንብረታችንን እንኳን የማይመልሱልን ከሆነ ፖሊስም እየተጠቃን ዝም ብሎ ባየን ሁኔታ ምን የሚያስተማምን ነገር ተገኘና ነው? አሁን የክልሉ እካን ተመለሱ ብለው ቢጋብዙን እንደውሎ ፖለቲካ ካልሆነ በስተቀር እውነት አይደለም የሚሉ ሰዎችንም አነጋግረናል። ና ለዚህ ምን መልስ አሎት ለሚለው ጥያቄ አቶ ሰማ እምነታቸውን ገልጸዋል። ልክ ነው፣ ነባራዊ ሁኔታው አሁን አንተ በምትለው በልኩ የሚገልጹ የተወሰኑ የህብረተሰብ ክፍሎች አሉ። እኔ አወያየቻቸው ነበር፣ የተፈናቀሉ ትግራይ ክልል ያሉትን። አብዛኞቹ ያሉት ምንድን ነው፣ አካባቢው ሰላም ይሁን፣ ከአማራ ህዝቡ ጋር እንደ ድሯችን ሰርተን መኖር እንችላለን። ስለዚህ ተመልሰን የህዝቡ ጋር አብረን መኖር የሚቻልበትን ሁኔታ መንግስት ይፍጠርልን የሚል ነው ድምዳሜያቸው፣ እንጂ ይሄ ካሳ ካልተከፈለ እንደዚያ በሚል ደረጃ የተወሰኑ በጣት የሚቆጠሩ ሰዎች ካሉ በስተቀር አብዛኛው ህብረተሰብ ጋር ይሄ ነው። በነገራችን ላይ ከተፈናቀለው የህብረተሰቡ ክፍል ውስጥ አብዛኛው አብዛኛው ሰው በስነ ልቦና ጫና የደረሰብኝ በሚል የሄደ ነው። ቤቱ የተቃጠለበት ንብረት የወደመበት አለ። ስለዚህ ምንድን ነው እነዚህ ሰዎች የሄዱት የስነ ልቦና ጫና ደርሶብናል የዘረኝነት ቀስቀሳው ሞራላችን ነግቷል፣ እና ስጋ አስፈጥሮብናል በሚል ሂደዋል። ይሄ ልክ አለመሆኑን ተነጋግረን ወደ ነበሩበት ቦታ ተመልሰው ስራዎችን መስራት የሚቻሉባቸው ጉዳዮች ተነጋግረናል። በተጨባጭ ችግር የደረሰባቸው ሰሜን ጎንደር ሽንፋ የሚባል አካባቢ አለ። ቤት ቃጠሎ የደረሰባቸው ስፔሲፊካሊ እነዚህ አካባቢዎች ላይ ነው የትግርኛ ተናጋሪዎች ላይ በዋነኝነት የደረሰ ሰላሳ እስከ አርባ አካባቢ የሆነ የህብረተሰብ ክፍሎች ላይ ነው። ስለዚህ ለእነዚህ የህብረተሰብ ክፍሎች ደግሞ የክልሉ መንግስት የአካባቢ ህብረተሰብ ጋር በመተባበር በወሳኝነት ሰርተው የሚኖሩበትን ሁኔታ ወደ ነበሩበት ሁኔታ መመለስ በሚያስችሉ ጉዳዮች ላይ የአካባቢው ህብረተሰብ ጋር ውይይት እየጀመረ ያለበት ሁኔታ ነው ያለው። አብዛኛው ደግሞ አሁን ከሄዱት ውስጥ ብዙዎቹ ደግሞ እየተመለሱ ነው። በነገራችን ላይ ይሄ ማለት ደግሞ አጠቃላይ ንብረት የወደመበት ሰው የለም፣ የተቃጠለበት ሰው የለም ማለት ደግሞ አይደለም። በተጨባጭ ደግሞ ንብረት የወደመባቸው የተቃጠለባቸው ሰዎች አሉ። ቅድም እንዳልኩህ በወሳኝነት ሽንፋ አካባቢ ያሉ ሰዎች። አድማጮች የአማራ ክልል መልእክተኞች ቡድን ትግራይ ሄዶ ከጎንደር አካባቢ የተፈናቀሉትን ትግርኛ ተናጋሪዎች በሚመለከት የቀረበው የመጀመሪያው ክፍል ዝግጅት እዚህ ላይ አብቅቷል። ሁለተኛውና የመጨረሻው ክፍል ደግሞ በመጪው ሰኞ ይቀርባልና ይቀርባል። ተከታተሉን። ተከታዩ ዝግጅት ጤና ነው። ዛሬ ዓለም አቀፍ የልጅነት ጸረ የልጅነት ልምሻ ወይም ጸረ ፖሊዮ ቀን ነው። ፖሊዮን የማጥፋት ዘመቻ ከታወጀ ወዲህ ባለፉ 28 ዓመታት በተሰሩ ሥራዎች ከዓለም ሕዝብ 80 ከመቶ የሚሆነው ከፖሊዮ ነጻ በሆነ አካባቢ እንደሚኖር የአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ አመልክቷል። ፖሊዮ ካገረሸ በዓመት እስከ 200 ሺህ የሚሆኑ ህፃናት ለልጅነት ልምሻ ሊዳረጉ እንደሚችሉ በዓለም ዙሪያ የሲዲሲ ዋና ዳይሬክተር ቶም ፍሪደን ተናግረዋል። ዛሬ የዓለም ጸረ ልጅነት ልምሻ ቀን ታስቦ ሲውል ዕለቱን አስመልክቶ ኢትዮጵያ ምን ላይ ትገኛለች ስንል አነሳ ነው ጥያቄ። በጤና ጥበቃ ሚኒስቴር የእናቶችና ህጻናት ጤና አገልግሎት ክፍል የክትባት መርሃ ግብር ባለሙያው አቶ ጌትነት ባየ መልስ ሰጥተውናል። የልጅነት ልምሳ ወይም የፖሊዮ በሽታ በአሁኑ ሰዓት ያው ኢትዮጵያ ውስጥ እንደ ወረርሽም የለም። ስለዚህ ያው በዋናነትም ቅድሚያቸው ከአንዳንድ ርበታቸውን ህጻናትም በመደበኛ የክትባት መርሃ ግብር እየሰጠ ነው ስለዚህ በዋናነት ከዚህ ከመደበኛ የክትባት ምራቢቤት በተጨማሪ በዚህ በተጨማሪ የክትባት አገልግሎት ወይም ደግሞ ሰፕሊመንታሪ ምንሄዶች መክቢ ሲ በምንለው ተጨማሪ ክትባት እየሰጠ እና ከዚህ ጎን ለጎን ደግሞ የበሽታዎች ቅኝት የሚባለው ሰርቬላንስ ማንኛውንም ምናልባት በአጋጣሚ ሆኖ የፖሊዮ የልጅነት ልምሻ በሽታ ከተገኘበት ደግሞ ወዲያው አፋጣኝ የሆነ ምላሽ እንዲሰጥ የዚህ የቅኝቱንም ስራ አጠናክረን እየሰራ ነው። በዋና በዋናነት ለመሆኑ ኢትዮጵያ ውስጥ የፖሊዮ አጋጣሚ አለ እንዴ? በምንም አይነት ሁኔታ ይሁን ለምሳሌ ከዚህ በፊት ከስደተኞችም ጋር የተያያዙ የፖሊዮ አጋጣሚዎች እንደነበሩ እናስታውሳለን። በሶማሊያ ድንበር በኩል፣ በደቡብ ሱዳን ድንበር በኩል እንዲህ እንዲህ አይነት አጋጣሚዎች ተከስተው ነበር እና አሁን እነዚህን ሁኔታዎች ጨምሮ በአጠቃላይ የፖሊዮ ሁኔታ የሚታይበት አካባቢ አለ። እንግዲህ እስካሁን ድረስ ምንም አይነት የፖሊዮ ክስተት የለም ኢትዮጵያ ውስጥ። ቀደም ሲል የነበረ ክስተት ነበር። ከሁለት ሺ አምስት አመተ ምህረት ናሴወር አካባቢ የተወሰነ ክስተት ነበር አሁን ግን ሚቀርብ ወር ማለት ነው። ከሁለት ሺ ስድስት ዓመተ ምህረት ጀምሮ ምንም አይነት የፖሊዮ ኬዝ ወይም ደግሞ ኢዘንት የሚባል ነገር ኢትዮጵያ ውስጥ የለም። ላለፉት የተከበራችሁ አድማጮች ከአቶ ጌትነት ባየ ጋር ሰፊ ጉዳዮችን አንስተን ተነጋግረናል። በሌላ ዝግጅት እንመለሳለን። በዓለም ዙሪያ በአሁኑ ጊዜ በዚህ አመት ሰባ ሶስት የፖሊዮ አጋጣሚዎች ተመዝግበዋል። ፓኪስታንና አፍጋኒስታን ውስጥ ነው እነዚህ ሁኔታዎች የተከሰቱት። የፕሮግራም ማሳሰቢያ አለን ከኢትዮጵያ ወቅታዊ ሁኔታ ጋር በተያያዘ የፖለቲካ ተሳትፎ የሚያደርጉ ወጣቶችን ለጥያቄው መልስ ዝግጅታችን በእንግድነት ጋብዘናል። የፊታችን ሐሙስ በምንቀርጸው ፕሮግራም መልስ ሊሰጡን ተስማምተዋል ወጣቶቹ። የእናንተ አድማጮቻችን ግን የአስቸኳይ ጊዜ አዋጁንም ሆነ በወቅታዊ ጉዳዮች ላይ ያላችሁን ጥያቄዎች ከወዲሁ እንድትልኩልን እንጋብዛለን። የስልክ ቁጥራችን 2022059942 የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም፣ ፌስቡክ አት ቪኦኤ አምሃሪክ። በአእምሯችሁ የሚግሏሉ ጥያቄዎችን ምጥን አድርጋችሁ ላኩልን። መልስ የሚሰጡ እንግዶቻችን እነማን እንደሆኑ ከሰሞኑ እናሳውቃችኋለን። ለጥያቄው መልስ ሌላ የፕሮግራም ማስታወቂያ አለን። የዋትስአፕ አድራሻችን ነው። የአሜሪካ ድምፅ የአማርኛ ቋንቋ ዝግጅት ክፍል አስተያየቶቻችሁን ለመቀበል ጥቆማዎቻችሁን ለማግኘት እንዲሁም ሀሳባችሁን ተቀብለን ለሌሎች ለማካፈል ና ከእናንተ ከአድማጮች ጋር በቀጥታ ለመገናኘት አዲስ የዋትስፕ ቁጥር አዘጋጅተናል። በዋትስፕ አድራሻችን መረጃና አስተያየት መስጠት የምትፈልጉ 2026568676 የስልክ ቁጥራችሁን ላኩልን። መልሰን እንደውላለን። አስተያየቶቻችሁን አድርሱን። ሐሳባችሁን ለሌሎች እናደርሳለን። የዋትሳፕ አድራሻችንን መልሰን እናስታውሶ፣ 2026568676 የአሜሪካ ድምፅ የአማርኛ ቋንቋ ዝግጅት ክፍል ዋሽንግተን ዲሲ። የተከበራችሁ አድማጮች ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ይቀሩን። አላጠራጠር ያሉ መረጃዎችን እናካፍላችሁ። ከምንዛሬ እንጀምር። አንድ የዩናይትድ ስቴትስ ዶላር 22 ብር ከ12 ሳንቲም ተመንዝሯል። ዛሬ የመሸጫ ዋጋ 22 ብር ከ12 ሳንቲም፣ የመግዣ ዋጋ 22 ብር ከ56 ሳንቲም ነው አንድ ዶላር ዩሮ መሸጫው 24 ብር ከ79 ሳንቲም ነው። መግዣው 24 ብር ከ30 ሳንቲም ነው። ነገ አዲስ አበባ ከፊል ፀሐያማ እንደምትሆን የኢትዮጵያ ሜቴሮሎጂ ኤጀንሲ ተንብዮአል። ከፍተኛ ሙቀቷ 11፣ ዝቅተኛው 20፣ ይቅርታ፣ ከፍተኛው 25፣ ዝቅተኛው 11 ዲግሪ ሴልሽስ ይሆናል። አጮች ለምሽቱ ያሰናደናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና አዳኝ ተሳየንን አብራችን አብራችሁን ስለቆያችሁት እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ብደህና ደሩ